የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ለዛሬ በሳምንት ውስጥ ከተደመጡት ፕሮግራሞቻችን መራርጠን ይዘንላችኋል። የደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና ኤደን ገረመው አብረናችኋለን። ወደ ቀጣዩ ዘገባና ምራብ ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምፅ ራዲዮ እንዳስታውቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችውን ጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል። በተጨማሪም በመስቀል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማዋ ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል። ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለው ብሏል። በሕዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል እስከ አስራ አምስት ሁለት ሺ አስራ ሁለት ዓመተ ምህረት ከአዲስ አበባ ፖሊስ ኮሚሽን ከፌዴራል ፖሊስ ጋር በጥምረት ባደረገው ፍትሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የፍሬዳ ቁጥሩ ኮድ ሁለት ሳ ዘጠኝ ዜሮ ዘጠና ዘጠኝ አዲስ አበባ መኪና ውስጥ ብዛታቸው ስምንት ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆች ክፍለ ከተማ ከአስራ ሁለት ግለሰቦች ላይ ሶስት ገጀራ አስራ ሁለት ጩቤዎች እንዲሁም የፍሬዳ ቁጥሩ ኮድ ሁለት ቢ ሰላሳ ስድስት ሁለት ዘጠና ሶስት አዲስ አበባ ቪት ተሽከርካሪ ውስጥ አንድ ሺ ሶስት መቶ የአሜሪካ ዶላር ነው የተያዘው። ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤም ፈጥረው የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባሃ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት እጸገነት አንተነህ ላይ እየተፈጸመ ነው። የሁለቱም ህይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከዚህ ከግድያው ጋር በተያያዘ ባለፈው አንድ ከነዛ ሀገር የነበረ ሚካኤል ባገፍሩ የሚባል ግለሰብ ከአፍታ አካባቢ ውስጥ ዝናና ቆይቶ ከጓደኛው ጋር ሌሎች ስድስት ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም ተያዘ። ዋና ወንጀል ፈጻሚዎች ሁለቱ ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው፣ እንጂ ሁለቱ ተይዘው ያው ምርመራ እየተጠራባቸው ነው የሚገኝ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት የአንደኛ ብረ ሁለት ሺህ አስራ ሁለት ዓመተ ምሕረት ከጠዋቱ አስራ ሁለት ሰዓት ተኩል ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችው ጠገነት አንተነህ ወይም የተባለ የሀያ ሰባት ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ሰራ ሄዳ ሶስት ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ሕይወት እንዲጠፋ ያደረጉ ሶስት የተጠርጣሪዎችን ቀን ከሚኒት ባደረግነው ብርቱ ክትትል በዘጠነኛው ቀን ሶስት ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያቀረ ነው ያለነው። የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዘርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ፣ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ። የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት፣ ሌላውን አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚህ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ ቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የምንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እየያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉን ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠራክልን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ ብረ መንገድ ይህንም የሚያዳምጡ ሰዎች ብገነዘቡ በጣም ደስ ይለኛል። ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ላይ እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ሁንና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው። ከአንድ ሺ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ጫት የምናገኘው ትርፍ ይቅርብን እያሉ ነው ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት። አቶ በላይ ያሰሙ በባህር ዳር ከተማ በጊሽ አባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለአስራ አንድ ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ቢያገኙም አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርቤ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል። ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩትኝ እንጂ ጉዳቱን አላወኩም ነበረ። ከዚያ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑንን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ የበኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲስተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት እፈልጋለሁ። ጫት ሰው እየገደለ ነው። ስለዚህ ሞዴል ሆ ጫት እናጥፋ። ጫት ስራ አጥተው ጫት ለሚቅሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋራ እነጋገራለሁ። በዚህ ጉዳይ ላይ መድረክ ላይ ምናምን በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናምን ላይ ያነሰዋለ ይህንን ጉዳይ ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግር ያለው ቀደም ማለት ነው ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበር። በዚህም ተነጋግርን ያው እኔ ጫቴን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው መንግስት ስራ ይስጣቸው ነው። በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ከነጋገርኳቸው መካከል እንዳቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ። ወርቁ እንየው ይባላል። አስራ ስድስት ዓመት ቅሜ ያለሁ ያው ጉዳቱ የሚታወቀኝ ጫት የሆነ ስራ ምናም መስራት አቺም ያስቀምጥ ይሻል ስለምቀመው ስራ ስለሌለኝ የጫት ወጮችን የማገኛቸው ያው በዚህ በአካባቢው ያሉት ሰዎች፣ አንዱም አንዱም የሆነ የሆነ ነገር ሲልከኝ፣ እነዛም በማገኛቸው ሳንቲሞች ይገዛሉ። አዛም አልፎ ደግሞ ለምን አልቃመን ብለው እንኳን ዝም ብለው ይሰጡኛል ውላ ጫት ቃሚዎች ትተሳሰባላቸው ትተሳሰባለን፣ ግን ያን ሀሳብ ለስራ ለቁም ነገር ቢያደርግልን ጥሩ ነበር። ያው ቃምን ቃም ነው። በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ? አረ ቢጠፋ ነው እኔ የምመርጠው፣ ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛምን ለውጥ ይኖረናል እያስባል እንጂ ቢወደድማ ድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኳ አርገ ነው አለኝ ተወዶ። ግን አፍታምና ድሃ ብሎ ከለያየና ይደብረኛል። አቶ በላይ የጫት ማሳን በአትክልትና ፍራፍሬ የመቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል። አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርነ። ቅድሚያ ማለት ነው እዚህ ታች አለ አንድ ምስቶፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም ጥፍ የሚበልጥ መሬት። እሱ አጠፋ፣ በዶዘር ነው የቆፈረው እ አቅሜ ጋር ሆኖ እንደምታየው ጉልጭመዋለ እንዲደርቅ ብዬ ያስቀመጥኩት። እሱ እንትን ያስቆፈረው ሸንኮራ አገዳ ነው የተተከለ ማለት ነው። እየደረሰ ነው ሸንኮራ አገዳ፣ ሙዝ፣ አቮካዶ ብርቱካን ሌሎችም ቢሆኑ ከአዲስ አበባ ትጭኖ የሚወጡ ፍራፍሬ ላይ ባህር ዳር አበይን ያህል ይዘን ጣና ዳር ተቀምጠን የሁሉ መሬት እያለ ግን ፍራፍሬ እንኳን አመርተን ለባህር ዳር መመግብ አልቻለም። እኛ የምናመርተው የሚገለው እንጫትን በመሆኑ ማለት ነው። ተነጋግረን ጠየቅን፣ ምርጥ ዘር እንዲመጣልን ግብርና ባለሙያ መደበልን በጣም አግዘውናል። ያው በገንዘብ ነው የገዛ ነው። የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት የአቶ በላይን ተሞክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል፣ ውጤትም አግኝተናል ነው ያሉት። መጀመሪያ ለሙያተኛ ስልጠና እንሰጣለን፣ ሙያተኛውን ጨምሮ አርሶአደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አርሶአደሩን ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን ሁለት ዓመታችን ነው ይህን ከሰራ። በአምናው አመት እስከ አርባ ምንጭ ድረስ የጉዞ ጉብኝት አድርገን አርሶአደሮችና ሙያተኞችን ሙዝን የአርባ ምንጭ ላይ እንዲያው እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ አስር ቀበሌዎች፣ አስር ቀበሌዎች ላይ ሙዝን በአምነው አመት ሰርተናል። ያንን ደግሞ ዘንድሮ ቀጥለንበታል። እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ነው ያሉት። አደጋው ምን የሚመሰልች? ጫት ሁለት ሶስት ቀን ሊረጭ እንትን ሊለቀም ሁለት ሶስት ቀን ሲሆነው ጫቱ ኬሚካል ይረጩታል። የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሶስትኛ ቀኑ በሁለተኛ ቀኑ የጫቱ ላይ እንትኑ ቅጠሉ ያምራል፣ ያ በቀጥታ ይቦጠቦጣል። ላህዩ እንዳማረ ማለት ነው። ኬሚካሉ ግን አለ። ያ ይቆረጥና ይሸጣል ለተጠቃሚ። ተጠቃሚው ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካል ወደ ሆዱ እያስገባ ነው፣ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው። በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15 ሺህ ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር። ሚኒስትር ምስጋናውን ለዘገባው እናመሰግናለን። በመንግስት ትምህርት ቤቶች የዘንዝሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምተዋል። የአዲስ አበባ ከተማ አስተዳደር ለ300 ሺህ የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ትነግረናለች። የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰሃራ በታች የሆኑ አገራት እራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከእነዚህ ሀገራት መካከል ነች። ድርቅ፣ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300 ሺህ ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው። እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለሶስት መቶ ሺህ የሚደርሱ ተማሪዎች በተለይ ከኬጂ እስከ ስምንት ያክፍል ላሉ ተማሪዎች ምግባ የማጥበብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ሕጻናት ጋር በመሆን የማደራጀት ስልጠና፣ የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ፣ ምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህን ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለሶስት መቶ ሺህ የሚደርሱ ተማሪዎች የምገብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው። ሁሉም ክፍለ ከተሞች ነው ነው ማለት ነው። በዘንድሮ የትምህርት አመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ ስድስት መቶ ሺህ የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን አራት ሚሊየን ሁለት መቶ ሺህ ብር ሂሳብ ለአንድ ተማሪ አስራ አራት ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ አስር ሺህ ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ። አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ አራት መቶ ሰማንያ ስምንት ትምህርት ቤቶች አሉት። የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለአራት መቶ አስራ አምስት ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። ሶስት መቶ ሲ ሰባ ሶስቱ ሀይ ስኩሎች ስለሆኑ ከሰባ ሶስቱ ውጪ ባሉ ትምህርት ቤቶች በሙሉ ከዜሮ እስከ ስምንት ያክል ላሉት መገባውን እንጀምራለን ማለት ነው እንግዲህ በእድገቱ በቀን በተማሪ አስራ አራት ብር ሂሳብ ነው የሚታሰበው። ይህን ለሶስት መቶ ሺህ መምታት ነው። ፕላስ ለእነዚህ ልጆች እንግዲህ አንድ እናት ለሰላሳ ተማሪዎች ሬሾ ወደዚህ ኦልሞስት አስር ሺህ የሚሆነው እናቶች ተለይተዋል። ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው የምደባውን ለማካሄድ ተቀጣሪ አይደሉም እነሱ ይከፈላቸዋል። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፉም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት ለእነሱም የስራ እድል የስራ እድል ተፈጠረላቸው ማለት ደግሞ ቁስና ምሳት ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው። እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለ እና የተመጣጠነ ምግብ እንዲያቀርቡ እየሰራ ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ አስራ አራት ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ህጻናትን ህይወት በእጅጉ እየፈተነ ነው። ይሄ የማይሽር ጠባሳ የሚተው ጎጂ ልማድ እንዲቀር ከ2025 የአውሮጳውያን አመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አድራጌ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል። ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመላክተው የሴት ግርዛት ኦልሞስት ወደ 97 96 አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ ያመላክት ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል። በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው። እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለ ዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህግ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው። ወረዳ በጤ ቀበሌ እዛ ውስጥ ጣኗ እዛ ወንድምየው ደፈራት። ከዛ ልጁ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለርሜ ጋ ብቻ ሲወልዱ ራሱ ምጥላይ ቦታ መሰፋት በቃ እንዱ በነፃ ላይ ወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት። የገዛ ዘመዴ ነች። ስትወልድ አይቻት እንበዛ በመርፌ ማደንዘዣ ዩም የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ ያችን ልጅ ሳይሆን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ ነው የሚወጣው። ለብቻው ነው ያስቀመጧት። እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት። በሚኒስቴር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል። ሃይማኖታዊ እንትን ይዘቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶች ደረጋሉ ክርክሮች አሉበት። ስለዚህ ከሃይማኖቱ አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው። ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ፣ እንደው ታዋቂ ነን የሚሉት ከክርስትናም፣ ከሙስሊምም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስደው እዚያ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን ያለእድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሰም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው። በእርግጠኝነት ለመናገር ወደ ሁለት ነጥብ ሰባት ቢሊየን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው ቢሊየንን ለዓመታዊ የሀገሪቱ በጀት ብታካፍሉ የዓመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለዓመታዊ እንኳ ብቻ ብታካፍሉት ለዛን ዋን ፐርሰንት ነው። ለአምስት ዓመቱ ብታካፍሉት ደግሞ ዜሮ ዜሮ ዜሮ ዜሮ ዜሮ ፐርሰንት ነው ወደታች የሚመጣው። ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል። አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጅ ነው የሚያገቡት። እነሱ ቢታዩ ክልል በለው ዞን በለው ወረዳ ብለው እነዚህ ሰዎች ህጻናቶችን የሚያገቡት እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አመራር እነሱ ናቸው ያሉት ጥምረቶች ይጠናከሩ ፍኖ ተካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሆኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው፣ ተምሳሌት መሆን አለባቸው ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ ነው። በተለይ ሚዲያው ደግሞ ትልቅ ሮል ኖረውነ በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ አደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላ ከሰላም ጳውሎስ ደመሴ ያለ እድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋር አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋር በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው ብቻው አይፈጸምም። ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አድማጮች፣ እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ቀጣዩ መሰናዶ የዘጋቢዎች መስኮት ነው። ወዴት ነው ዛሬ የምናቀናው? ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽበሀ ቀጣዩን አሰናድቶልናል አጋዜ ገብረ መድህን ከአክሱም ዩኒቨርሲቲ በ2010 ዓ ም ነበር በዲግሪ የተመረቀው ወንድሙ ፍጹም ገብረ መድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዚ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዚ የሚናገረው። ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስትፉድ ትራኮች ሌላ ሀገሮች የተለመደ ነው። ጎግል እያደረግን እናይ ነበር ብዙ ጊዜ እና ሀሳቡ ነበረን ከዛ ነው ወደ ተግባር የቀየር ነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻለንጅ ነበረው። ብዙ ሰው እንደዚ አይነት ለመስራት አስበናል ስንለው ከብዳል፣ ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን። ያጠራቀሙትን ብር እንዲሁም ብድር በመጨመር በመቶ ሰላሳ ሺህ ብር ወጪ ተንቀሳቃሽ ኩሽን አሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምሯል። ስራውን ከጀመሩት አራት ወራት እንደሆነ የሚናገረው አጋዚ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል። ህብረተሰቡ ልክ የመጀመሪያ ቀን ስንጀምር ስጋት ነበረን፣ ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ከአንዳንድ ብዙ ሰው መጣ እና ሳየው በጣም ንጽህናዋ የእንትኗ የስትሪት ክችና የፍቱር አክባን አሰራርም በንጽህና ነው የተሰራቸው። ኤክስተርናል እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ ተለው ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅሞ ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። የምናዘጋጀው ምግብ ፋስትፉድ ነው። ፋስትፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንዶቾች ምናምን ቁላ ሳን ከቺዝ ጋር ምናምን ቶሎ የሚደርሱ ነገሮች። ችፕስም አለን ሼክም እናዘጋጃለን። እና ፒዛ አለ ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ ካስተመሮች አሉ የተወሰኑ ብዙ ሰዎች ይጠቀማሉ እና ብዙ ሰው ወዶታል። አዲስ ስራ፣ ኢንተርፕሪነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል። ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የእነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም፣ በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብለዋል። ውጭ መብላት ስማለን ብዙም እንትን አይደለም ነበር ሰው፣ አሁን ግን አሪፍ ነው። ሁሉ ሰው ለምዶታል፣ ይጠቀማል። ብዙ ቴካዊ ወስዷል ወደ ቤቱ እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን ማለት ነው። ኮንሰርትና ስቴዲየም እናሄዳለን። ኤግዚቢሽን ምናም ሲለው የሆነ ቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን። ሁሌ ማለት ቆንጆ ስራ ነው የምንሰራው። ሰውም ይወደናል ለስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው ይኛል። ኳሊቱ እንዳለ ሆነ ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው። ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብለዋል። ፍጹም ከማንም ከምንም በላይ ትኩረትን ትኩረታችን እዛ ጽዳት ላይ ነው እኛ ማለት ነው። ሁሉ ቤት ተዘጋጅቶ ነው የሚመጣው ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው። በደንብ ተጸጥቶ ያ እስኳዴላው ሳይቀር ምንም ሁሉ ነገር እዛ ጸጥቶ ነው የሚመጣው እኛ ጠብሰን መስጠት ብቻ ነው ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው። ትኩረታችን ንጽህና ትሆን ነው ማለት ነው። ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል። እዚህ መቀሌ እንደዚህ አይነት እንትና ይቻል አቅም ስትሬት ክችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው ያው ሌላ በርገር ሀውስ ምናምን የምትከፍለው ዋጋ በጣም ዝግተኛ ነው፣ እና እዚህ ስትሬት ኪችን ማለት ነው። እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች ስልህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ብዬ አስባለሁ። በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት። እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደም ና ሰው እንዲለምደውና ና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋው አንጻር ደግሞ ፌር ነው። ከበዛ በተጨማሪ ደግሞ ሰው ሰዓቱ ሴቭ ያደርጋል፣ ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን የቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን። ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ናስበ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣነው እና ይህን እንደዚህ ዲዛይን ራሱ ነው በየክፍለ ከተማው እናስፋፋዋለን። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለ። እንኳን አደረሰን። አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ፌስቡክ፣ እንዲሁም በትዊተር ላይ አስተያየታችሁን መስጠት ትችላላችሁ። አብረናችሁ የቆየነው ነው ሀብታሙ ስዩምና ሄደን ገረመው ነበርን። እንዲሁም ወቅቢል ያቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት ይሁንላችሁ።